እንደ አውሮፓውያን የዘመን አቆጣጠር ጥቅምት 16 የዓለም የምግብ ቀን ነው። እለቱ በተለያዩ የዓለማችን ክፍሎችም ታስቦ ሲውል በርማ በሮማ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አባ ፍራንሲስ በተገኙበት በከፍተኛ ስነ ስርዓት ትኩረት ማግኘቱን ሮማ የምትገኘው ዘጋቢያችን ጆሴፊን ማኬና ተከታትለዋለች። የአሜሪካ ድምፅዋ ኪም ሉዊስ አነጋግራታለች አዲሱ አበበ ይዞት ቀርቧል በሮም በተካሄደው ኦፊሴላዊ የመታሰቢያ ቀን አቡነ ፍራንሲስ ለመላው ዓለም መንግስታት ጥሪ ማቅረባቸውን ሪፖርተር ጆሰፊን አመልክታ አጽንኦት የሰጡትም በጋራ መስራትንና ለፍርሰተኞች ዋስትና መስጠትን እንደሆነ ገልጣለች በተለይም ትላለች ሪፖርተሯ በተለይም ጦርነትና የአየር ንብረት ለውጥ ረሃብን እንደሚያባብሱና ለሰዎች ፍልሰትም አይነተኛ ምክንያት እንደሆኑ አመልክተው ይህም በአሁኑ ወቅት ያለውን የፍልሰተኝነት ቀውስ እንደፈጠረ አስምረውበታል። አቡኑ በዚሁ ንግግራቸው ግጭቶችን ለማስወገድ ለሰው ልጆች ሁሉ የሚሆን የምግብ ዋስትና ማረጋገጥ እንደሚያሻን ጠቁመዋል። በአጠቃላይ የመንግሥታትን አብሮ መስራት አስፈላጊነት የጠቆሙት አባ ፍራንሲስ ዛሬ ለሰዎች ፍልሰት ዋና ምክንያት ያሏቸውንም አስቀምጠዋል። It's up to countries to support the climate accord. This was a jab at the United States. የአየር ንብረት ስምምነትን ማክበር ወሳኝና የሁሉም ግዴታ መሆኑን አመልክተዋል። ለምሳሌ እንደ ዩናይትድ ስቴትስ የመሳሰሉ አገሮች ከዚህ ስምምነት መውጣታቸው ችግሩን እንደሚያባብስ ጠቅሰው ከዚህ አኳያ የፓሪሱን ስምምነት ያልተቀበሉት ፕሬዚዳንት ዶናልድ ትራምፕ ሊያስቡበት እንደሚገባ አመልክተዋል። ዛሬ በዓለም አቀፍ ደረጃ የሚታየው የምግብ እጥረት ከአስር ዓመታት በኋላ ለ815 ሚሊዮን ወይም 11 ከመቶ ለሚሆነው የዓለማችን ሕዝብ መራብ አይነተኛ ምክንያት እንደሆነም ይታወቃል።